SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የቪክቶሪያ ንግድ ማኅበረሰብ ሎቢ ቡድን ሜልበርን ላይ ተጥለው ያሉ የኮሮና ቫይረስ ገደቦች ሊነሱ እንደሚችሉ ተስፋውን ገለጠ። የሰኔ አራቱን አገራዊ ምርጫ በዕለቱ ለማካሄድ ዝግጅቱም ቁርጠኝነቱም እንዳለው የምርጫ ቦርድ አስታወቀ። አንድ የጃፓን ኦሎምፒክ ኮሚቴ ባለሥልጣን ራሳቸውን በራሳቸው አጠፉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ ንግድ ማኅበረሰብ ሎቢ ቡድን ሜልበርን ላይ ተጥለው ያሉት የኮሮና ቫይረስ ገደቦች በቅርቡ እንደሚነሱ ያላቸውን ተስፋ ገለጡ። ቪክቶሪያ ባለፉት 24 ሰዓታት 11 ሰዎች በቫይረሱ መጠቃታቸውን አስመዝግባለች። ሆስፒታል ውስጥ ሕክምና እየተከታተሉ ያሉትን ጨምሮ 81 ሰዎች በቫይረሱ ተጠቅተው ይገኛሉ። ይህ በእንዲህ እንዳለም የቪክቶሪያ መንግሥት በወረርሽኙ በእጅጉ ለተጎዱ ነዋሪዎች የ30 ሚሊዮን ዶላር ድጎማ ገንዘብ ቸሯል። በክሪስመስ ደሴት የሚገኙ የታይሚል ቤተሰብ ትንሿ ሴት ልጅ ለሕክምና ወደ ፐርዝ ተልካለች። ታን ኒኩ ከገታ ማዕከሉ ወደ ፐርዝ ለሕክምና የተላከችው ዛሬ ሰኞ ጁን 7 ከቀትር በኋላ ሲሆን ከሜይ 25 ጀምሮ በከፍተኛ ሙቀት ሳቢያ ጤናዋ ታውኮ ነበር። ቻኒኩ በአውስትሬልያ እገታ ማዕከል የመጨረሻዋ ትንሽ ልጅ ስትሆን ከእህቷና ወላጆቿ ጋር ከ2019 ጀምሮ ታግታ ትገኛለች። የግብረ አካል ጉዳተኞች አረጋውያንና ተካባካቢዎች ሚኒስትር ሉክ ዶኒለን ለባህላዊና ቋንቋዊ ዝንቅ ማኅበረሰብ ድርጅቶች ድጎማ መደረጉን አስታወቁ። ይህንንም ሲገልጡ 12 ሚሊዮን ዶላርስ ለባህላዊና ቋንቋዊ ዝንቅ ማኅበረሰባት የሚውል ሲሆን አምስት ሚሊዮን ዶላሩ ለአስቸኳይ የምግብ እገዛ የማኅበረሰብ ድርጅቶች፣ ሰባት ሚሊዮን ዶላርስ ለኮሚዩኒኬሽን አስተዳደርና ግልጋሎት ለሚሹ ግለሰቦች የሚውል ነው ብለዋል። የሰኔ 14ቱ ሀገራዊ ምርጫ ቀኑ ሳይቀየር በእለቱ ሊካሄድ እንደሚችል የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ይህንን አስመልክቶ የቦርዱ ቃል አቀባይ በተለይ ለስቤስ አማርኛ ተናግረዋል። ሶሊያና ሽመልስ የኢትዮጵያ ብሔራዊ ምርጫ ቦርድ ቃል አቀባይ። ኢትዮጵያ ውስጥ ዘንድሮ የሚካሄደው የ2013 ምርጫ ለሰኔ 14 ተወስኗል። ይህ የምርጫ ቀን ምናልባት ሊራዘምም ይችል ይሆናል የሚል ስጋት ያላቸው ወገኖች አሉ። ምርጫው አሁንም የመራዘም እድል ይኖረዋል ወይስ በተወሰነለት ቀን ሊካሄድ ይችላል? እኛ በተወሰነለት ቀን ሊካሄድ ይችላል ብለን ነው እየተዘጋጀን ያለ ነው ከዚህ በፊት የነበረው ከግንቦታ ስምንት ወደዚህ ወደ ሰኔ አስራ አራት ሲመጣ ጥቂት ቀናት ናቸው የተጨመሩት አይደለ አስራ አምስት ቀን አካባቢ። እነዚህ አስራ አምስት ቀናትን የጨመርንበት ዋነኛው ምክንያት ያኔ በደንብ ኤክስፕሌን እንዳደረግ ነው እንዳብራራ ነው የመራጮች ምዝገባ ያው በተወሰነ ደረጃ በመራዘሙ፣ ከዛ ደግሞ በተለይ ሎጂስቲካሊ መራጮች ምዝገባ በምንጀምርበት ወቅት በትራንስፖርትም በሎጂስቲክስም በመራጮች ምዝገባ ቁሳቁሶችን በተለይ መጫጣቢያዎች ላይ በማድረስ በኩልም ያጋጠመነው ችግር ስፕሌ ማድረገን ነው እንግዲህ። ስለዚህ እሷን ቀናት ለማካካስ ነው ወደዚህ የገፋ ነው። ስለዚህ በኛ በኩል ሰኔ አስራ አራት ነው የምናደርገው ብለን ነው የምናስበው። በጣም ባጭሩ ለማድረግ አንድ ቀን ብቻ ሰዎች ድምጽ የሚሰጥባት ቀን ይከናወናል ብለን ነው የምንጠብቀው። በዕለቱ ምርጫው ለማካሄድ በእኛ በኩል ቁርጠኝነቱም አለ ዝግጅቱም አለ። የፌዴራል ጤና ባለስልጣናት ባለፉት ሳምንታት የአውስትራሊያ ክትባት ተከታቢዎች ቁጥር እየጨመረ መሆኑን አስታወቅም። ባለፈው ሳምንት በመላ አውስትራሊያ ከ832 ሺህ በላይ ክትባቶች ተሰጥተዋል። የብሔራዊ ካቢኔዮን ውሳኔ ተከትሎ በኩዊንስላንድ የገጠራማ ስፍራዎች የሚገኙ ፋርማሲዎች የኮሮና ቫይረስ ክትባት መስጠትን ጀምረዋል። ፓኪስታን ውስጥ ሁለት ባቡሮች በመጋጨታቸው ሳቢያ 35 ያህል ሰዎች ሕይወታቸውን አጡ። ሃያ ያህል ተሳፋሪዎች አሁንም ድረስ ለግጭት በተዳረጉት የደቡባዊ ፓኪስታን ባቡሮች ውስጥ እንደሚገኙ ተነግሯል። ግጭቱ የደረሰበት አካባቢ ነዋሪዎች ቁስለኞችን በአቅራቢያ ወዳሉ ሆስፒታሎች ያጓጓዙ ሲሆን የግጭቱ አስባብ ለጊዜው ያልተረጋገጠ መሆኑን ባለሥልጣናት ገልጠዋል። አንድ የጃፓን ኦሎምፒክ ኮሚቴ ባለሥልጣን ውድድሩ ሊጀመር ሳምንታት በቀሩበት ወቅት ሕይወቱን በራሱ እጅ ማጥፋቱ ተነገረ። የጃፓን ኦሎምፒክ ባለሥልጣናት የኦሎምፒክ ውድድሩ ኮሮና ቫይረስን ያስፋፋል በሚል ከሕዝብ ዘንድ ብርቱ ጫና እየደረሰባቸው ይገኛል። ሆኖም የኦሎምፒክ ውድድሩ ያለምንም የውጭ ተመልካቾች ጁላይ 23 ይጀምራል። በዚሁ ወደ ውጭ ምንዛሪ ተመን ስነመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 33 ኢትዮጵያ ብር ከ23 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይትን በያና ሰመልን ፐርስ፣ በከፊል ደመናማ ይሆናል። ዝቅተኛ 7 ከፍተኛ ሥራ 8 አድላይድ፣ የካፋል ዝቅተኛ 8 ከፍተኛ ሥራ 3 ሜልበርን ያካፋል። ዝቅተኛ 8 ከፍተኛ ሥራ 3 ሆባርት ብራ ይሆናል። ዝቅተኛ 10 ከፍተኛ ሥራ 4 ካምብራ ማልዳ ላይ ውርጫማ ሆኖ ረፋዱ ላይ ፀሐያማ ይሆናል። ዝቅተኛ 3 ከፍተኛ ሥራ 1 ሲድኒ ረፋዱ ላይ ያካፋል። ዝቅተኛ 11 ከፍተኛ 20 ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 11 ከፍተኛ 23 ዳርዊን ፀሐማ ሆኖ ይውላል። ዝቅተኛ 21 ከፍተኛ 30 አዲስ አበባ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 27። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቪክቶሪያ ንግድ ማኅበረሰብ ሎቢ ቡድን ሜልበርን ላይ ተጥለው ያሉት የኮሮና ቫይረስ ገደቦች ሊነሱ እንደሚችሉ ተስፋውን ገለጠ። የሰኔ 14ቱን አገራዊ ምርጫ በዕለቱ ለማካሄድ ዝግጅቱም ቁርጠኝነቱም እንዳለው የምርጫ ቦርድ አስታወቀ። አንድ የጃፓን ኦሎምፒክ ኮሚቴ ባለሥልጣን ራሳቸውን በራሳቸው አጠፉ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፤ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።